ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 29 2012 ዓ ም ዝግጅታችን ጀመረ። ኢትዮጵያ ግብፅና ሱዳን በህዳሴ ግድብ ላይ የሚያካሂዱት ድርድር የፊታችን ረቡዕና ሐሙስ ይቀጥላል ተብሏል። አንድ ሳንስማማ የነበረው ኢሌቨን ዛውር ላይ የእኛን ፖዚሽን ተመርክዞ የተስተካከሉ ነገሮች ነበሩ። በአንድ በኩል በዛ ምክንያት አልፈርም፣ በሁለተኛ ደግሞ እነኚህ ፎር ኮምፖነንት ኦፍ አግሪመንትስ ካልተፈረሙ የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለናቸው የሰማችኋቸው። ግብፃዊ ተንታኝም አነጋግረናል። ይህ በርግጥ ወደ መጨረሻው ደረጃ ያደርሰናል። በአገሮቹ መካከል የመጨረሻው ስምምነት መፈረም ያለበት ጊዜ ነው። በርግጥም ስጋቶቹ እልባት እንዲያገኙም ያደርጋል። የግብጽ የውጭ ጉዳይ ሚኒስትር ረዳት የነበሩ የአባይ ተፋሰስ ጉዳዮች ምሁር መሐመድ ሂጋዚ ናቸው የሰማችኋቸው። ዘገባዎቹ በአብይ ርዕስ ተይዘዋል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ደግሞ ቆንጂት ታየ ነኝ። በህዳሴ ግድብ ዙሪያ በሶስቱ ሀገሮች መካከል የሚካሄደው ድርድር ስምምነት ላይ ሊደረስባቸው በሚችሉ አራት ነጥቦች ላይ ብቻ ያተኮረ እንደሆነ የኢትዮጵያ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር አሳውቀዋል። ይህንን በአብይ ርዕስ ሰፋ አድርገን እናተኩርበታለን። ደቡብ ኦሮሚያ ጉጂና ቦረና ዞኖች የጸጥታ ኃይሎች ሰው ያለ አግባብ ያስራሉ ሲሉ ነዋሪዎች ወንጅለዋል። ፖሊስ ሰው መብት አልጣስንም ህግ እያስከበርን ነው ብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኬንያውን መሪ ሁሩ ኬንያታን ትናንት በዋይት ሀውስ ተቀብለው አነጋግረዋል። የቻይና ፕሬዚደንት ጂ ሺምፒንግ በኮሮና ቫይረስ ወረርሽኝ ላይ ህዝባዊ ጦርነት ያለውትን አውጀዋል። በወረርሽኙ የሞቱ ሰዎች ቁጥር በየቀኑ መጨመሩን ቀጥለዋል፣ የሚሉትና ሌሎችም አሉ። አመሰግናለሁ ቆንጅት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ሚሻ ዱቤንስኪ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በሶስቱ ሀገሮች መካከል የሚካሄደው ድርድር ስምምነት ላይ ሊደረስባቸው በሚችሉ አራት ነጥቦች ላይ ብቻ ያተኮረ እንደሆነ የኢትዮጵያ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር አሳውቀዋል። አራቱን የስምምነት ነጥቦች ያካተተ የተዋሃደ ሰነድ እንዲዘጋጅም ሀገሮቹ መስማማታቸውን ዶክተር ስለሺ በቀለ ገልጸዋል። ዝርዝሩ በ አብይ ርስ ይቀርባል። በደቡብ ኦሮሚያ የሁለቱ የጉጂና የቦረና ዞኖች የጸጥታ ኃይሎች ያለአግባብ ሰዎችን ማሰራቸውን ነዋሪዎች ተናገሩ። ነዋሪዎቹ ፖሊሶችና የጸጥታ ኃይሎች በኦነግ ሰራት ስም ለሚንቀሳቀሱ ታጣቂዎች ድጋፍ አድርጋቸዋል በሚል የሰብአዊ መብት ጥሰት ይፈጽሙብናል ሲሉም ተናግረዋል። የቦረና ዞን ፖሊስ መምሪያ የማንንም መብት አልጣስንም፣ ህግ እያስከበርን ነው ብለዋል። ገልሞ ዳዊት ዜናውን አድርሶናል። ደቡብ ኦሮሚያ የሁለቱ ጉጂ ዞኖች እና የቦረና ዞን ነዋሪዎች በአካባቢው ሕግ የሚያስከብሩ የመንግስት የጸጥታ ኃይሎች መብታቸውን በመጣስ አላአግባብ እያሰሩን ነው አሉ። በተለይ ቤተሰቦቻቸው የኦነግ ተዋጊ አባል የተባሉ ሰዎች ብዙዎች በቁጥጥር ስር መዋላቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። የቦረና ዞን ፖሊስ የጸጥታ ኃይሎች ሕግ የማስከበር ስራን ነው የያዙት ብለዋል። ለደህንነት ተሰጋለው በማለት አንድ ስማቸው እንዲጠቀስ የጠየቁ የጎሮዶላ ወረዳ ነዋሪ በወረዳው የሚንቀሳቀሱትን ኦነግ ተዋጊዎችን ቀልባቸዋል በሚል በየቀበሌው ሰዎች መታሰራቸውን ተናግረዋል። የሚገኙም ተናግረዋል። በተለይ ከቦረና ዞን ሚዮ ወረዳ ብዙ ሰዎች በጸጥታ ኃይሎች ተይዘው ወደ የአቤሎ ከተማ መወሰዳቸውን የወረዳው ነዋሪ አቶ ሀብጉየው ተናግረዋል። አናማ ፉላሂዳ ከ በያቤሎ ሰዎች ታስረው ያሉበትን ቦታ በአካል ተገኝቼ ይቻለሁ። በመከላከያ ወታደሮች ነው የሚጠበቁት። ከዋጭሌ ወረዳ ከ35 ሰዎች በላይ ተወስደዋል። ከሚዮ ወረዳም እንዲሁ፣ ከዳስ ወረዳ ከ20 ሰዎች በላይ በግሌ የማውቃቸው በእስር ላይ የሚገኙ ሰዎች ናቸው። በአጠቃላይ የታሳሪዎች ቁጥር በግምት ከመቶ በላይ የሚሆን ይመስለኛል። አብ ጉዮ አክለው ጎጆ ገልገሎ ዲማ ከቦርቦር ወረዳ የዳስ ወረዳ ነዋሪ ጉዮ አብዱባ የሚባሉ ዘመዶቻቸው በመንግስት የጸጥታ ኃይሎች በያቤሎ ታስሮ እንዳሉ አስረድተዋል። አብ ጉዮ በመከላከያ ኃይል በቁጥጥር ያሉ ሰዎች የአቤሎ ከተማ ኩቡሌ የሚባል ሞታ መሆኑንም አክለው ተናግረዋል። የቦርና ዞን ፖሊስ መምሪያ አዛዥ ኮማንደር ዋሪው የመንግስት የጸጥታ ኃይሎች ሕግ የማስከበር ስራ ነው የሰሩት ሲሉ ምላሽ ሰጥተዋል። በዚህ ጉዳይ ሳቢያ ተይዞ በሕግ ጥላ ስር የሚገኝ ሰው የለም። በሕገወጥ መንገድም ተይዘው ለብዙ ወራት ታስረዋል ተብሎ የሚነገረው እውነትነት የለውም። ኮማንደር ዋሪዎ ያበለው ከተማ ኮቦሌ አካባቢ ታስረው አሉ ስለተባሉ ሰዎች ሲመልሱ እነሱ ስልጠና እየወሰዱ ያሉ ሰዎች ናቸው ሲሉ መልሰው፣ ምን አይነት ስልጠና ለሚለው ጥያቄ ግን ምላሽ ከመስጠት ተቆጥበዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። ገልሞና አመሰግናለሁ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ሐሙስ የኬንያ ፕሬዚደንት ኡሁሩ ኬንያታን በዋይት ሀውስ ተቀብለው አነጋግረዋል። ዩናይትድ ስቴትስ ከኬንያ ሪፐብሊክ ጋር የንግድ ግንኙነት ድርድሮች ለመጀመር እንደምትፈልግም አስታውቀዋል። ኬንያ በመላው አፍሪቃ የታወቀች መሪ ሀገር ነች። ለዩናይትድ ስቴትስም የስትራቴጂ አጋር ነች። የኢኮኖሚና የንግድ ግንኙነቶቻችንን የበለጠ ለማጠናከር ትልቅ እድል አለ ሲሉ የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይትዘር አስገንዝበዋል። አያይዘውም በፕሬዝደንት ዶናልድ ትራምፕ አመራር ለመላ አፍሪቃ ተምሳሌት የሚሆን አጠቃላይ እና ከፍተኛ ደረጃ ያለው ስምምነት ላይ በድርድር ለመድረስ በጉጉት እንጠብቃለን ብለዋል። የቻይና ፕሬዚደንት ዢ ጂንፒንግ በኮሮና ቫይረስ ወረርሽኙ ላይ ህዝባዊ ጦርነት ያሉትን አውጀዋል። ውጀዋል በወረርሽኙ የሞቱት ሰዎች በየቀኑ ቁጥራቸው እየጨመረ ነው። ፕሬዝደንቱ መላ ሀገሪቱ ባላት አቅም እጅግ ጥብቅ በሆነ መንገድ ወረርሽኙን ለመከላከልና ለመቆጣጠር ተንቀሳቅሳለች ካሉ በኋላ የመከላከል ህዝባዊ ጦርነት ከፍተንበታል ማለታቸውን የመንግስቱ የዜና አውታር ነው የዘገበው። ኮሮና ቫይረስ የተቀ የተቀሰቀሰባት ሁቤ ክፍለ ግዛት ባለስልጣናት በበሽታው ተጨማሪ 69 ሰዎች መሞታቸውን አስታውቀዋል። በጠቅላላው የሞቱት ሰዎች ቁጥር 630 መድረሱ ነው። ተጨማሪ 2500 ሰው መያዙንና ታማሚዎች የታማሚዎቹ ቁጥር እስካሁን ከ30 ሺህ መብለጡንም አስታውቀዋል። ይህ በዚህ እንዳለ የዓለም የጤና ድርጅት ወረርሽኙ ይበልጡን ሊባባስ ነው ብለው አንድ የቻይና ባለስልጣን የተናገሩትን ማረጋገጥ ከወዲሁ መቸኮል ይሆናል ሲል አስታውቋል። ከቻይና ውጪ ቢያንስ በ23 ሀገሮች 150 ሰዎች በቫይረሱ እንደተጠቁ ይታወቃል። የመጀመሪያው ሰው በፊሊፒንስ ሌላ ሰው ደግሞ ሆንግ ኮንግ ውስጥ ሞቷል። ይህ በዚህ እንዳለ ስለ ኮሮና ቫይረስ መቀስቀስ ለማስጠንቀቅ ሲሞክር የነበረው ቻይናዊ ሐኪም ሊ ዌንግላንግ ውሃን ውስጥ ሕይወቱ ማለፉ ተገለጸ። ኮሚኒስት ፓርቲው የሚቆጣጠረው ግሎባል ታይምስ ጋዜጣ የ34 ዓመቱ ዶክተር ህይወቱ ማለፉን ዛሬ አርብ ጠዋት ነው ይፋ ያደረገው። ፖሊሶች ዶክተሩን አሉባልታ በኢንተርኔት እየነዛ ማህበራዊ ስርዓትን እየበጠበጠ ነው ብለው ይህንኑ ሐኪም ወንጅሎት እንደነበረ የሚዘነጋ አይደለም። በሌላ ዜና ጃፓን ዮኮሃማ ወደቧ ላይ እንዳይንቀሳቀስ ያደረገችው የጎብኚ መርከብ ተሳፋሪዎች ውስጥ ተጨማሪ 41 የቫይረሱ ተጋላጮች ዛሬ መገኘታቸውን ይፋ አድርጋለች። ትርምስ ላይ የቆየው የሰኞለቱ ለቱ የዩናይትድ ስቴትስ የዲሞክራቲክ ፓርቲው የአይዋ ክፍለ ግዛት መራጮች የእጩ መረጣ ሂደት የአዮዋ ኮከስ የመጨረሻ ውጤት ትናንት ሐሙስ ማታ ይፋ ሆኗል። ሁለቱ አሸናፊዎች እኩል ለእኩል ሊባል የሚችል የክፍለ ግዛቷን የፓርቲው ተወካዮች ድምጽ አግኝተዋል። የቀድሞ የኢንዲያና ሳውዝ ቤንድ ከተማ ከንቲባ ፒት ቡቲጄጅ ክፍለ ግዛቷ የዲሞክራቲክ ፓርቲው ጉባኤ ተወካዮች 26.2 ከመቶውን ሲያሸንፉ ሴኔተር በርኒ ሳንደርስ 26.1 ከመቶ ማለትም ከቡቲጄጅ በሁለት ተወካይ ያነሰ አግኝተዋል። ይሁን እንጂ በነጠላ የመራጭ ድምጽ ብዛት ሳንደርስ ናቸው እየመሩ ያሉት። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዓርብ ጥር 29 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኮሮና ቫይረስ ወረርሽኝ የኢትዮጵያ ምላሽና ዝግጁነት ትላንትና ላይ የዓለም ጤና ድርጅት ድጋፍ ተክሎበት ከጀርመን የደረሰን፣ ዛሬ ጠዋት ደግሞ ከኛ ጋር አብረው የሚሰሩ የቻና ተቋማት ጋር ባለን ግንኙነት ከዛም የደረሱን ቴስቲኪቶች አሉት። አሁን ሁሉ ነገር ፋና ላይ አድርገናል። ዛሬ የደረሱንን ቴስቲኪቶችን ታሳቢ አድርገን ከነገ ጀምሮ ራሳችንን ብዙ ስክሪን የምናደርግበትም ሁኔታ ኢትዮጵያ ራሷን ለመመርመር እና ውጤቱን እዚያው ለማወቅ ዝግጁ ነች። ዶክተር ኤባ አባተ ብሔራዊ ምላሽ እያስተባበረ ያለው የማኅበረሰብ ጤና ኢንስቲትዩት ዋና ዳይሬክተር ናቸው። ለቪኦኤ በተለይ ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። ዘገባለን አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በሦስት አገሮች መካከል የሚካሄደው ድርድር ስምምነት ላይ ሊደረስባቸው በሚችሉ አራት ነጥቦች ላይ ብቻ የሚያተኩር እንደሆነ የኢትዮጵያ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር አስታውቀዋል። አራቱን የስምምነት ነጥቦች ያካተተ የተዋሃደ ሰነድ እንዲዘጋጅም ሀገሮቹ መስማማታቸውን ዶክተር ስለሺ በቀለ ገልጸዋል። መለስካቸው አማሃ ዝርዝሩን ይዟል። የኢትዮጵያ ስትራቴጂያዊ ጉዳዮች ተቋም ባዘጋጀው መድረክ ላይ የውሃ የመስኖና የኃይል ሚኒስትር ዶክተር ስለሺ በቀለ በታላቁ ህዳሴ ግድብ ዙሪያ ኢትዮጵያ፣ ሱዳንና ግብፅ ላለፉት ስምንት ዓመታት ሲያደርጉት የቆየው ድርድር አሁን አንድ ወሳኝ ምዕራፍ እንደደረሰ አመልክተዋል። ሚኒስትሩ እንዳስረዱት ከሆነ በተለይ በአሁኑ ወቅት ለስምምነት የቀረቡት ነጥቦች አራት ብቻ ናቸው። እነዚህም ቴክኒካዊ ስምምነት፣ ሕጋዊ ድንጋጌዎች፣ የትብብር ዘዴዎችና የዳታ ልውውጦች እንዲሁም ልዩነቶችን በሰላማዊ መንገድ መፍታት የሚሉት ናቸው። የእነዚህን ስምምነቶች ነጥቦች ምንነትም አብራርተዋል። ረጅም ጊዜ ፈጀው የቴክኒካል አገርመንቱ ነው። በሳይንስ በኤቪደንስ በዳታ ቴክኒካዊ በሆነ ዘዴ ሳይንሳዊ አሰራርን መሠረት አድርጎ በማስረጃ በህዛዊ መረጃዎች እየታገዘ ሲሰራ የቆየ ነው። ረጅም ጊዜ ወስዶ በአራት ዙር የውሃ ሚኒስትሮች በተገኙበት ሲሰራ የነበረው ይሄን ነበረ። የህግ ማዕቀፉ የህግ ባለሙያዎችን ከተለያየ ቦታ ሁሉን አቀፍ የስምምነት ቢጋር ተብሎ ከሚታወቀው የስምምነት ሂደት ላይ ሲሳተፉ የነበሩትን የህግ ባለሙያዎችን አሰባሰብን ወደ አምስት የህግ ባለሙያዎቻችን በአሁኑ ጊዜ እየተወያዩ ነው ባለሙያዎቹ የህግ ማዕቀፉ ይህ ቴክኒካዊ ስምምነት በህግ አግባብ እንዴት ነው የሚታየው የሚለውን እየቃኙ ናቸው እንደዚሁም የትብብሩ ዘዴና የመረጃ ልውውጡም ከህግ ባለሙያዎች ቡድን ጋር የቴክኒክ ባለሙያዎቹ ተቀናጅተው እየጻፉት ነው በተጨማሪም ልዩነቶቹ ሰላማዊ በሆነ መንገድ የሚፈቱበት ብልሃትም እየተዘጋጀ ነው። ሚኒስትሩ ሲኤፍኤ ብለው የጠሩት ከሀያ ዓመታት ላላነሰ ጊዜ የናይል ተፋሰስ አገሮችን በሙሉ ያቀፈና በፍትሐዊነትና ዓለም አቀፍ የድንበር ተሻጋሪ ወንዞችንና የውሃ አካላትን ሕግ መሠረት ያደረገ የሕግ ማዕቀፍ ነው። ኮምፕሬንሲቭ ፍሬምወርክ አግሪመንት ይባላል። በአማርኛ ሁሉ አቀፍ የስምምነት ቢጋር ሊባል ይችላል። ዶክተር ስለሻክለውም ባለፈው ሳምንት ዋሽንግተን ላይ የተደረሰበት ስምምነትም ምን እንደሆነ አስረድተዋል። ኢትዮጵያ በዚህ ረገድ የስምምነቱ ነጥቦች ሳይበታተኑና ሳይለያዩ በአንድነት እንዲቀርቡ በጽናት መቆሟ ከሌሎች አገሮች ለይቷታል። አንዱ ሳንስማማ የነበረው ኤሌቨን ዛውር ላይ የእኛም ፖዚሽን ተመርክዞ የተስተካከሉ ነገሮች ነበሩ። በአንድ በኩል በዛ ምክንያት አንፈርምም፣ በሁለተኛ ደግሞ እነኚህ ፎር ኮምፖነንትስ ኦፍ አግሪመንትስ ካልተፈረሙ አንዱ ያልተሰማንበት ጉዳይ የነበረው በአስራ አንደኛው ሰዓት ላይ የእኛን አቋም ተመርኩዘው የተስተካከሉ ነገሮች ነበሩ። በአንድ በኩል በዚያ ምክንያት አልፈረምንም፣ ሁለተኛው ደግሞ እነዚህ ስምምነቱን የሚያቆሙት አራት ክፍሎች ካልተፈረሙ አንዱን ለይተን የምንፈርምበት ምክንያት የለንም የሚለው የእኛ አቋም አራቱንም አናበን እርስ በርሳቸው የተሳሰሩ መሆናቸውን በትክክል አናበን፣ የሙሌቱ አካሄድ በተገቢ ሕጋዊ ማዕቀፍ መጻፉን፣ የትብብር ዘዴው በተገቢው ሁኔታ የመረጃ ልውጡን ማሳየቱን፣ ወደማያስፈልግ እሰጥ አገባ ወይንም ንትርክ ውስጥ የማያስገባ መሆኑን በትክክል አይተን አራቱንም ክፍሎች የሚያካትት ሁሉን አቀፍ ሰነድ ሲኖረን ነው ምን ፈርመው የሚለው የእኛ አቋም። የሚቀጥለውን የስምምነት ሂደትም ሚኒስትሩ አብራርተዋል። ፖቴንሻሊ ከረንት አግረመንትን እንግዲህ ደሊብሬሽን ኦን 12 to 13 ፌብሪ አለን። አሁን ያለው ስምምነት እንግዲህ ከየካቲት 3 እስከ 4 ወይም በፈረንጆቹ አቆጣጠር ከፌብሪ 12 to 13 በሚኖረን ስብሰባ ሁሉንም እንፈታለን ብለን እንገምታለን። በዚህ ሳምንት ጽሑፎቹ እየተጻፉ ነው። በመጪው ሳምንት ደግሞ በሚኒስትሮች ደረጃ እናየዋለን። ይህን ካደረግን በኋላ ቀጥሎ የሚመጣው የቴክኒክ አስተባባሪ ኮሚቴው ይሆናል። የውሃ ጉዳዮች ሚኒስትሮች ደግሞ እንደዚሁ የቴክኒክ ኮሚቴውን በበላይነት እየተመለከቱ ችግሮች ሲገጥሙ የፈቱ ይሄዳሉ። ስለሆነም የአለመግባባቱ አፈታት የሚያመለክተው ከሚኒስትሮቹ ደረጃ ካለፈ ወደ ርዕሳነ መንግስታት ይመራል ወይንም በመሃል ያለ አገላጋይ አካል የሚፈታው ከሆነ ይህን ስምምነት ከያዝን በኋላ የምናየው ይሆናል። ዶክተር ስለሺ በተደጋጋሚ እንደገለጹት ይህ ስምምነት የሚመለከተው ታላቁን የኢትዮጵያ ህዳሴ ግድብን እንጂ በአባይ ተፋሰስ ከኢትዮጵያ ዘላቂ ጥቅም ጋር የተያዘ ምንም አይነት ሥራን የሚመለከት አይደለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ይኸው የፊታችን ረቡዕና ሐሙስ ዋሽንግተን ዲሲ ላይ ይካሄዳል የተባለው የመጨረሻ ተብሎም የሚጠበቀው ስብሰባ ቀደም ሲል በተደረገው ስምምነት አተገባበርና በመረጃ ልውውጥ እንዲሁም በውዝግብ አፈታት ዘዴዎች ላይ እንደሚያተኩር ተገልጿል። የአሜሪካ ድምፅ ነባር ተንታኝ ሞሐመድ ኤል ሽናዊ በዚሁ ጉዳይ ላይ የግብፅ የውጭ ጉዳይ ሚኒስትር ረዳት የነበሩ የአባይ ተፋሰስ ጉዳዮች መሆኑን ሞሐመድ ሄጋዚን አነጋግሯል። የመጨረሻ ውሳኔ ላይ ስለመድረስና ከፍጥጫ ይልቅ ስለ ትብብር ጥቅምም አንስተዋል። አዳነች ፍስሀዬ ታቀርበዋለች። ኢትዮጵያ ፣ ግብፅና ሱዳን እስካሁን ባለው ጊዜ የታላቁ የህዳሴ ግድብ አሞላል ደረጃና ጊዜ ድርቅና የተራዘመ ድርቅ ሲኖር በውሃው ሙሌት ወቅት የውሃ እጥረት ቢከሰት ግድቡ በሚሰራበት ጊዜ ደግሞ ለዓመታት የዘለቀ የውሃ እጥረት ቢኖር መደረግ ባለበት ጉዳይ ላይ መስማማታቸውን ዘገባው ይገልጻል። ግብፃዊው የናይል ተፋሰስ ጉዳይ ምሁር መሐመድ ሂጋዚ በያዝነው ወር የሚደረገው ስብሰባ መጨረሻው ላይ ያደርሰናል። ሦስቱ ሀገሮች ህጋዊ ስምምነት መፈረም ያለባቸውና ስጋታችን እልባት ማግኘት ያለበት ጊዜ ነው ብለዋል። ይህ በእርግጥ ወደ መጨረሻው ደረጃ ያደርሰናል። በሀገሮቹ መካከል የመጨረሻው ስምምነት መፈረም ያለበት ጊዜ ነው። ይህ በእርግጥም ስጋቶቹ እልባት እንዲያገኙም ያደርጋል። የሚጠበቀውን ቀጠናዊ ልማት ለመፍጠርም ይረዳል። በአገሮቹ መካከል ቀጠናዊ ትብብር እንዲኖር የውሃና የመብራት ኃይሉ ፍርግርግ ወይም የግሪድ ግንኙነት ተዋህዶ ለመስራትም እንዲችል ይረዳል። ክልሉ ከውሱን ብሔረተኝነት አመለካከት አልፎ ወደ ላቀ ቀጠናዊ አያያዝ መሄዱም ይጠቅማል። ስምምነቱ እንደሚለው ሶስቱ ሀገሮች በልማት አብረው እንዲሰሩ ይረዳል። እዚህ ደረጃ ላይ ለመድረስ አቢይ ሚና በተጫወቱት ዩናይትድ ስቴትስ የገንዘብ ሚኒስቴርና የዓለም ባንክ እርዳታ በያዝነው ወር ልናከናውን ተስፋ የምናደርገው ግብ ይሳካል። አንዳንድ ግብፃውያን ተንታኞች አለመስማማት ሊያስከትል የሚችል ልቅ አነጋገር ቢኖርስ የሚል ስጋት እንዳላቸው ለቀረበው ጥያቄ ሶስቱ ሀገሮች የትብብርን ጥቅም በሚገባ ከተረዱ ቋንቋ ሊከበር ይችላል ብለዋል። መሐመድ ሄጋዜ ሶስቱ ሀገሮች የትብብርን ጠቀሜታ በሚገባ ከተረዱ ቋንቋ ሊከበር ይችላል። ውሃ የጠብ ሳይሆን የትብብር ኃይል ሊሆን እንደሚችል መረዳት ያስፈልጋል። የሦስቱ አገሮች የፖለቲካ ፍላጎት አለ። የሦስተኛው አካል ማለትም የዩናይትድ ስቴትስ በጉዳዩ መግባት ፕሬዚዳንት ትራምፕ ራሳቸው ጉዳዩን መከታተላቸውና ሁሉንም ወገኖች ማነጋገራቸው ራሱ መተማመን እንዳለ የሚያመለክት ነው። አሳሪ የሆነ ህጋዊ የስምምነት ሰነድ ስለሚኖረን የፖለቲካ ድጋፍና ዓለም አቀፍ ክትትልም ይኖራል። ሂጋዚ አያይዘውም ሶስቱ ሀገሮች በሚያደርጉት ትብብር የዓለም ባንክና የዩናይትድ ስቴትስ የገንዘብ ሚኒስቴር የሚያደርጉት እርዳታ እንደሚኖርም ጠቁመዋል። የዓለም ባንክና የዩናይት ስቴትስ የገንዘብ ሚኒስቴር ለሦስቱ አገሮች በሚያቀርቡት የትብብር እቅድ እርዳታ የመብራት ኃይሉን ፍርግርግ ወይም ግሪድ ማገናኘት ይቻላል። ግብጽና ሱዳን የመብራት ኃይሉን ግሪድ እያገባደዱ ነው። ከህዳሴ ግድብም ጋር ማገናኘት ይቻላል። በዛ መልክ የመብራት ኃይል መስመሩ በሱዳንና በግብጽ በኩል ለገበያ ሊቀርብ ይችላል። ከዚያም አልፎ በግብጽ የመብራት ኃይል ፍርግርግ ወይም ግሪድ በኩል ወደ ባህረ ሰላጤ አገሮችና ወደ አውሮፓም ቢሆን ሊላክ ይችላል። ስለ መንገዶችና የባቡር ሀዲድ ጉዳይም መነጋገር ይቻላል ይላሉ ግብፃዊው የናይል ተፋሰስ ጉዳይ ምሁር። ኢትዮጵያ በየብስ እንደተከበበች አገር አሌግዛንድሪያን የመሳሰሉ የግብፅን የሜዲትራንያን ባህር ወደቦች መጠቀም ትችላለች። የዩናይትድ ስቴትስ የገንዘብ ሚኒስቴር ባቀረበው ሀሳብና ስለ ዓለም አቀፍ ወንዞች ባደረግኩት ጥናት መሰረት ውኃን ለቀጠናዊ ትብብር መጠቀም ነው። እምናመራ ያለነውም ወደዚያ ነው። እኔ እንደምመለከተው የወንዙን ጥራትና የሶስቱን አገሮች ኢኮኖሚ መርዳት ከፈለግን የውሃ ደህንነት ጉዳይ መወሰን ያለበት በብሔራዊ ብቻ ሳይሆን በቀጠናዊ አመለካከትም ጭምር ነው። በመጨረሻም መሐመድ ሂጋዚ ሶስቱ ሀገሮች በያዝነው ወር ማብቂያ ላይ አሳሪ የሆነ ለሁሉም ወገኖች ስጋት መፍትሄ የሚሆን ህጋዊ ስምምነት እንዲፈረም ተስፋ አደርጋለሁ የኢትዮጵያን የመልማት መብትና የሱዳንን የወንዙን መቆጣጠር መብትን የሚያከብር ግብጽ ውሃን አስመልክቶ ያላትን ታሪካዊ መብት የሚጠብቅ ስምምነት እንዲሆን ተስፋ ያደርጋሉ ብለዋል። ሄ ጋዜ አመሰግናለሁ አዳነች። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በአባልነት የተቀበላቸውን የአቶ ጃዋር መሐመድን የዜግነት ሁኔታ በተመለከተ በምርጫ ቦርድ የተሰጠው የጊዜ ገደብ ዛሬ ከመጠናቀቁ በፊት ምላሽ መስጠታቸውን ገልጸዋል። አቶ ጃዋር መሐመድ የነበሩበትን አገር ዜግነት መመለሳቸውንና ሌሎች አስፈላጊ ሰነዶችን አካተው ለኢሚግሬሽን የዜግነትና ወሳኝ ኩነት ኤጀንሲ ማስገባታቸውን የፓርቲው ጽሕፈት ቤት ኃላፊ ለአሜሪካ ድምፅ ተናግረዋል። ከዚህ ውጪ የሚያስፈልግ ነገር ስለሌለ ብለዋል ኃላፊው። አቶ ጃዋር መሐመድ የፓርቲያችን ኢትዮጵያዊ አባል ናቸው። ጽዮን ግርማ ዘርዝራላት። የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ጃዋር መሐመድን በዜግነት ኢትዮጵያዊ መሆን አለመሆናቸውን በተመለከተ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ የደረሰበትን እንዲያሳውቅ ለዛሬ ጥር 29 ቀን 2012 ዓ ም ቀነ ገደብ ሰጥቶት ነበር። ይህን ተከትለን የፓርቲውን ስራ አስፈጻሚ አባልና የጽህፈት ቤት ኃላፊ አቶ ጥሩነህ ገምታን በቀነ ቀጠሮ መሰረት ምላሻቸውን አስገብተው እንደሆነ ጠየቅናቸው። ከቀጠሮው ቀደም ብለን ምላሽ ሰጥተናል ብለዋል። የሰጡትንም ምላሽ ይዘት አብራርተዋል። በአዋጅ ቁጥር ሶስት መቶ ሰባ ስምንት አንቀጽ ሀያ ሁለት መሰረት ኢትዮጵያዊ ዜጋ የነበረ ሰው የውጭ ሀገር ዜጋን ከተቀበለ ማድረግ ያለበት ሶስት ነጥቦች አሉ አንደኛ፣ ወደ ኢትዮጵያ ተመልሶ መኖር መጀመሩ፣ ሁለተኛ፣ የነበረበትን አገር ዜግነት መመለሱ፣ ሶስተኛ፣ ደግሞ ለሚመለከተው የመንግስት አካል ካመለከተ የሚል ነው። እነዚህ ሶስቱ ነገሮች ተፈጽመዋል። ከዛ ውጪ ህጉም ስለማይናገር ወይም ደግሞ ስለማይደነግግ፣ በተጨማሪም ደግሞ አመልካቹ ማመልከቱ እንጂ ሰርቲፊኬት መሰብሰቡ ወይም ማግኘቱ አስፈላጊነቱን ህጉ ስለማይደነግግ ከህጉ ውጪ ምንም ማለት አስፈላጊ አይሆንም። ተጨማሪ ነገሮችን መናገር አስፈላጊ አይሆንም ለኔ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አዲስ የተቀበላቸው የፓርቲው አባል አቶ ጀዋር መሐመድን በተመለከተ ከኢትዮጵያ ብሔራዊ ምርጫ ቦርድ በተጻፈለት ደብዳቤ የተጠየቀው ሁለት ጉዳዮችን ነው። አንደኛ፣ አቶ ጀዋር መሐመድ ኢትዮጵያዊ ዜግነት ያላቸው መሆኑን የሚያስረዳ ከኢሚግሬሽንና ስደተኛ ጉዳይ ባለስልጣን የተሰጠ መረጋገጫን እንዲያቀርብ ይህን ሰነድ ማቅረብ የማይችልበት ሁኔታ ከተፈጠረ ደግሞ አቶ ጀዋር መሐመድን የፓርቲው አባል ማድረግ ሕግ ስለማይፈቅድለት አባልነታቸውን ማቋረጥ ግዴታ አለበት የሚል ነው። አቶ ጥሩነህ ገምታ እንዳስረዱት አቶ ጀዋር መሐመድ ኢትዮጵያዊ ዜግነታቸውን መልሶ ለማግኘት የሚያስፈልጋቸውንና በአዋጁ ላይ የተቀመጠውን አሟልተው ለኢሚግሬሽንና ዜግነት ጉዳዮች ወሳኝ ሁነት ኤጀንሲ አስገብተዋል። በአዋጁ መሰረት የሚጠበቅባቸው እርሱ ስለሆነ እርሱን አድርገዋል። ስለሆነም ኢትዮጵያዊ ናቸው፣ የፓርቲያችን አባልም ናቸው ብለዋል። ይህን በተመለከተ ምርጫ ቦርድ ምላሽ እንዳለው በዛሬው እለት ለጥያቄው መልስ እንግዳ ለነበሩት የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከትዝታ በላቸው ለቀረበላቸው ጥያቄ ተከታዩን አጠር ያለ ምላሽ ሰጥተዋል። ኦፌኮ አውቅ ያለሁኝ ሆኖም ግን የስራ መደራረብ ስላለ ገና ምላሹን ተመልክተን ውሳኔም አልሰጠንም። የቦርዱ ስብሰባ ነገ ነው የሚደረገው። አይቲንክ ትላንትና ከሰዓት በኋላ እንደገባ ነው ከባልደረቦች የተነገረኝ። ይዘቱን ግን ለማወቅ አልቻልኩም ነበረ። ይቅርታ ዝርዝር ምላሽ መስጠት ባለመቻሌ። በእኛም በኩል ሁኔታውን ተከታትለን ቦርዱ የሚደርስበትን ውሳኔ ጠይቀን ምላሻችንን ይዘን እንመለሳለን። አመሰግናለሁ ጽዮን። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኢትዮጵያ የኮሮና ቫይረስን ለመቆጣጠር እያደረገች ያለችውን ጥረት አስመልክቶ ኤደን ገረመው የብሔራዊ ኢንስቲትዩቱን የብሔራዊ የጤና ኢንስቲትዩት ዋና ዳይሬክተርን ዶክተር ኤባ አባተን ማምሻውን አነጋግራ ነበረ። ከቻይና የሚገቡ የኢትዮጵያ አየር መንገድ ተጓዦችን በተመለከተ ስላለው ጥንቃቄም ነግረዋታል። እንሆ ወደ ዘገባው መድረክ። በጉባኤው ዋነኛ ትኩረት አድርጎ የተወያየበት የሀገሪቱ ሰላምና መረጋጋት ላይ መሆኑን የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ ተናግረዋል። በአንዳንድ የሀገሪቱ አካባቢዎች የሚደረጉ ጦርነት በየአካባቢው የሚገኙ የህብረተሰብ ክፍሎች ተጎጂ ከመሆናቸውን ባሻገር የመገናኛ አውታሮች በመቋረጣቸው ለማህበራዊና ኢኮኖሚያዊ ቀውስ ተዳርጓል የሚለው በጉባኤው ከወጣ የአቋም መግለጫ ውስጥ ዋነኛ መሆኑን የመድረክ ሊቀመንበር ፕሮፌሰር ጉዲና አስረድተዋል። ችግር አለ ብሎ ከሚገምታቸው የፖለቲካ ኃይሎች ጋር መደራደርና ችግሮችን መፍታት አለበት። እንደሚታወቁ አንዳንድ አካባቢዎች ያው ወለጋ ወደ አራት ዞኖች አካባቢ ጉጂና ሙረና ወደ ሶስት ዞኖች አካባቢ ሰፊ የሆነ ችግር አለ፣ የሰላም እጦት ችግር አለ። ህዝብ ብዙ ቦታ እየጮሄ ነው። ሰላምና መረጋጋት መንግስት በቀላሉ መፍጠር አልቻለም።

ግን ቅድሚያ መስጠት አለበት። በወታደራዊ ኃይል ብቻ ችግሮችን ለመፍታት መንቀሳቀሱ ውድ ዋጋ ያስከፍላል። አሁንም ውድ ዋጋ እያስከፍለ ነው። እንዳሁም አንዳንድ ቦታ ለወለጋ አካባቢ እና ጉጂ እና በመጣመት ቀላል ያልሆነ ረሀብም ሊፈጠር ይችላል። የምርጫ ችግርም ብቻ ሳይሆን መንግስት፣ እንግዲህ ሰላምና መረጋጋት ለመፍታት በዋናነት እንዲሰራ ጉዳዩ ከሚመለከታቸው ኃይሎች ጋርም መደራደሪም መነጋገርም እንዲጀምር መድረግ በዚህ በኩል የራሱን የበኩሉን አስተዋጽኦ ለማድረግ ዝግጁ መሆኑ በተጨማሪም መንግስት የዜጎችን ሕይወት ያጠፉ ዜጎችን ያፈናቀሉና ቤተ እምነቶች ላይ ጉዳት ያደረሱ ግለሰቦችም ሆኑ ቡድኖችን ለፍርድ አቅርቦ አስተማሪ የሆነ የቅጣት እርምጃ ሊወሰድባቸው እንደሚገባ ጉባኤው ከተወያየበት ፍሬ ነገሮች መካከል መሆኑን ገልጿል። በተለያዩ የአገሪቱ አካባቢዎች የሰላም ጦት በተመለከተ ሰሞኑን የሕዝብ ተወካዮች ምክር ቤት አባላት ተመሳሳይ ጥያቄ አንስተው በጉዳዩ ላይ ጠቅላይ ሚኒስትር አብይ አህመድ መልስ ሰጥቷል። አሁን የለውጥ ኃይልና መንግስት ያለበት ስቴጅ የሞት የሽረት የመጨረሻው ከፍተኛ ፈተና የተሞላ ወቅት መሆኑ መገንዘብ ያስፈልጋል ይህንበት ጉዞ ከመጣው ኪሳራ በላይ የሀገሪቱን አጠቃላይ ህልውና ሊፈታተን የሚችል የነበረ ቢሆንም ያን ማስቀረት ቢቻልም ተፈጥሯዊ በሆነ የተቋም ግንባታና ተፈጥሯዊ በሆነ የማድረግ አቅም ግንባታ ውስንነት ይህ የሴራ ፖለቲካ ያልተገቡ ስርዓት አልበኝነት በየአቅጣጫው የሚታዩትን በተሟላ ደረጃ ማስቆም ፈተና ሆኗል ነገር ግን ለዚህ ምክር ቤት ማረጋገጥ የምንፈልገው በአጭር ጊዜ የሴራ የሽብር ፖለቲካውንም አሸንፈን ኢትዮጵያን የምናስቀጥል መሆኑን ግን በልበ ሙሉነት ልገልጽላችሁ እችላለሁ። መድረክ ከአምስት የአባል ፖለቲካ ፓርቲዎች ውጪ ከሌሎች ተፎካካሪ ፓርቲዎች ጋር ጥምረት ፈጥሯል ወይ ብለን ለጠየቅናቸውም ፕሮፌሰር መረራ ተከታዩ መልስ ሰጥቶናል። መድረክ ከሌላ ጥምረት ጋር መስራት እንዲችል አባል ድርጅቶችም ደግሞ በየአካባቢያቸው ጥምረት ፈጥሮ ለመስራት በሚችሉበት ሁኔታ ላይ እንዲሆኑ መንገድ ለመክፈት ነው አንዳንድ ማሻሻያዎችን ያደረግነው። የፓርቲው ሊቀመንበር እንደተናገሩት ከምርጫ በፊት በሀገሪቱ ሰላምና መረጋጋት እንዲኖር መሰራት አለበት ካሉ በኋላ ፓርቲያቸው በሰላም ጉዳይ ላይ ጠንክሮ እንደምሰራም ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። አመሰግናለሁ ፀሐይ። የተከበራችሁ አድማጮች ቀደም ሲል አስተዋውቅ የነበረው ከኮሮና ቫይረስ ወረርሽኝ የኢትዮጵያ ምላሽ ጋር የተያያዘ ዘገባ ዘግየት ብሎ ይቀርባል። ይቅርታ ጠይቃለሁኝ ለድምፁ መዘዋወር። የሰማችሁት ሰሞኑን የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስራ ስድስተኛ መደበኛ ጠቅላላ ጉባኤን የተመለከተውን ዘገባ ነበረ። የመድረክ መሪ ዶክተር መረራ ይቅርታ የዶክተር መሪ ዶክተር መረራ ጉዲና የሰጡትን ማብራሪያ ተከታትላችኋል። በእሳቸው ጥያቄዎች ላይ ትዝታ ብላቸው ማምሻውን የምርጫ ቦርድ ሰብሳቢን ወይዘሪት ብርትኳን ሚደቅሳን አነጋግራ ነበረ። እንስማ መላሹም ይህንን የምርጫ ሰሌዳ ለበዚህ ዓመት ለምናደርገው የጠቅላላ ምርጫ በምናወጣበት ጊዜ በእርግጥ ሰሌዳው ገና የመጨረሻ ሆኖ በእኛ በኩል አልወጣም። ምክንያቱም የምርጫ ሕጉ ራሱ ሰሌዳውን አጽድቆ ለሕዝብ ይፋ ከማድረግ በፊት ፓርቲዎችን ማማከር በኛ ላይ ግዴታ ስለሚጥል ያንን ከመፈጸም አንጻር ብዙ ስብሰባዎችን አድርገናል፣ ውይይቶችን አድርገናል። ፓርቲዎችንም ብቻ ሳይሆን ሌሎች የሚመለከታቸውን የምርጫውን ስኬት ሊያግዙ የሚችሉ አካላት፣ የሲቪል ማህበራትን እንደዚህ ታዋቂ ሰዎችን የሚ ከሚዲያም አንጻር የሚኖራቸውን አስተዋጽኦ በተመለከተ ውይይቶች አድርገናል እና በዚህ ውይይቶች እንደገለጽ ነው በእኛ በኩል በነሐሴ ላይ የምርጫውን ቀን እንዲሆን ረቂቅ ደረጃ በምናስቀምጥበት ወቅት በጣም የሚመረጥ ጊዜ እንዳልሆነ እኛም የምንረዳው ነገር ነው፣ ግን በጣም በአስቸጋሪ ሁኔታም ውስጥ ቢሆን ምርጫን የማስፈጸም ምርጫን በህግ በተያዘለት ጊዜ የማስፈጸም ግዴታ ስላለብን የምርጫው ትክክለኝነት፣ የምርጫው አፈጻጸም ህጋዊነት እንደተጠበቀ ሆኖ እንደገና ደግሞ በህግ የተቀመጠለት ገደብም ተጠብቆ ልናደርግበት የምንችለው መቼ ነው የሚለውን ብዙ ታሳቢዎችን አይተን ተመልክተን ነው ለፓርቲዎችን፣ ይሄን ነው አስረድተናቸዋል። በሚያዚያም ብናደርግ ደስ ይለናል፣ በግንቦትም ብናደርግ ደስ ይለናል። መስከረምም ቢሆን ምን በእኛ በኩል አንጠላም። ምክንያቱም በዋናነት እንቅስቃሴ ላይ የሚኖረው ሳንካ ወይም የሚኖረው ተግዳሮት በዋናነት የሚያስቸግረን እኛንም ስለሆነ እውነት ለመናገር ደግሞ የኦፕሬሽን እቅዳችንን በምናወጣበት ጊዜ አፈጻጸማችንን በምንመለከትበት ጊዜ ዋና ዋና ስራዎቻችን እንደ ተቋም ምን ምንድን ናቸው፣ መቼ ልናጠናቅቃቸው እንችላለን፣ ከህጉ ደግሞ ገደብ አንጻርም እንዴት ልናደርገው እንችላለን የሚለውን በደንብ አጢነነዋል። በግንቦትም ማድረግ እንችል እንደሆነ ተመልክተናል። እንዲሁም በሰኔም እንደዛው ተመልክተናል። ግን ሁሉም እንደሚያውቀው ይሄ ተቋም እንዳዲስ የሚቋቋም ተቋምም ነው፣ የማሻሻያ ስራዎችንም የሚሰራ ነው እና እነሱን ከወዲሁ አከናውነው በግንቦት የምርጫ ቀኑን ለመወሰን እና በዛን ጊዜ ለመፈጸም የማንችልበት ሁኔታ ላይ እንዳለን ስለተረዳን በሌላም በኩል ደግሞ ይህን አመት አሻግረን ወደ ሁለት ሺ አስራ ሶስት ደግሞ ብንሄድ ህገ መንግስቱ ላይ ከተቀመጠው ድንጋጌ አንጻር የማያስሄደን ስለሆነ ተገደን ነው በዚህ ወር ላይ ለማድረግ እያቀድን ያለ ነው። ቅርታ እዚህ ጋር ላቋርጦት ስላቋረጥኩት ይቅርታ ጠይቃለሁ። በዚሁ ባለፈው ሳምንት ጠቅላይ ሚኒስትር አቢይ አህመድ ለምክር ቤት አባላት በሰጡት መልስ ምርጫ ምን ጊዜም ሊሆን ይችላል፣ መንግስት ከመመስረቱ አንድ ወር በፊት ሁሉ ምርጫ ሊከናወን ይችላል ብለዋል። እንዲሁ የጊዜው ሰሌዳው ላይ ለመወያየት ስለ ጊዜው ሰሌዳ እንዲያስረዱኝ የምፈልገው የግድ ነሐሴም አሁን ግንቦትም መሆን የለበትም፣ ነሐሴም መሆን የለበትም። ነገር ግን በህገ መንግስቱ መሰረት ሊሸጋገርና ሁሉ ተቃዋሚ ፓርቲዎች ህዝቡም ተንቀሳቅሶ ሊመርጥ በሚችልበት ሁኔታ ሊሆን አይችልም ወይ? ከዚህ ከጠቅላይ ሚኒስትሩ አነጋገር ተነስቼ ነው። ይህንንም ጠይቆት መንግስት ከመመስረቱ በፊት አንድ ወርም ቢሆን ቀደም ብሎ ሊካሄድ ይችላል የሚል ንግግር አሰምተዋል። ይቅርታ፣ የጠቅላይ ሚኒስትሩን ሙሉ ንግግራቸውን እንግዲህ አልሰማሁትም። እዛ ላይ ቀጥታ ኮሜንት ማድረግ አልችልም። ሆኖም ግን እንግዲህ አሁን እሳቸው ብለዋል ካልሹ ሀሳብም እንደተጠቀሰው ህገ መንግስቱ በግልጽ እንደሚያስቀምጠው ፓርላማ የሚመጣው የሚመረጠው ፓርላማ ስልጣን ከመረከቡና አባላቱም የምለው ኃላፊነት ከመውሰዳቸው ከሚወስዱበት ጊዜ ቢያንስ አንድ ወር አስቀድሞ የጠቅላላ ምርጫ መደረግ እንዳለበት በህገ መንግስቱ ላይ የተቀመጠ ነገር ነው። እሱን እኛ በትክክለኛ የጊዜ ገደባችን ወይም ለእኛ እንደ ተቀመጠ ዴድላይን አድርገን ነው የምንወስደው። እዛው ህገ መንግስት ላይ ደግሞ የመጪው ፓርላማ ሁልጊዜም የአዲስ የሚመረጥም ሆነ የከረመን ፓርላማ ቢሆን የመጀመሪያው የስራ ቀን የሚሆነው በመስከረም ወር የመጨረሻው ሳምንት የመጀመሪያው ሰኞ ነው የሚሆነው እና በሚቀጥለው አመት ደግሞ ሁለት ሺ አስራ ሶስት ላይ እንግዲህ ያ ሰኞ የሚውለው መስከረም ሀያ አምስት ይመስለኛል እና ከዛ እንግዲህ አንድ ወር አስቀድሞ ምርጫው መደረግ አለበት ብሎ በአስገዳጅነት ከአንድ ወር አስቀድሞ መደረግ አለበት ሲል ከሁለት ወር በፊትም ሊደረግ ይችላል፣ ከሶስት ወር በፊትም አስቀድሞ ሊደረግ ይችላል፣ ግን ከዛ ባነሰ ጊዜ ውስጥ መደረግ የለበትም ማለት ነው። እንግዲህ ስለዚህ በዛ ገደብ ውስጥ ነው እኛም ይህንን እቅድ ያወጣነው ለማለት ነው የምፈልገው ከህገ መንግስቱ ድንጋጌ ውጪ ለማድረግ ምርጫ ቦርድ መወሰን የሚችልበት ሁኔታ የለም። የህገ መንግስት ማሻሻያ ወይ ሌሎች ነገሮች ለማድረግ የሚችሉት ደግሞ ሌሎች ተቋማት ናቸው። አንቺም እንደምታውቂው ትዝታ። አመሰግናለሁ። ትዝታንም ወይዘሪት ብርቱካን የሚደቅሳንም። ክቡራትና ክቡራን አድማጮች ከወይዘሪት ብርቱካን የሚደቅሳ ጋር በሌሎችም ጉዳዮች ላይ ዝርዝር ያሉ ውይይቶች ተደርገዋል። ለጥያቄዎች መልስ ሰጥተዋል። ሰብሳቢዋ በጥያቄዎ መልስ ክፍለ ጊዜ ይደመጣሉ ነገን ጨምሮ። አሁን ወደ ተከታዩ የመጽሔት ርዕስ እናልፋለን። ቻይና ውስጥ ተቀስቅሶ ዓለም አቀፍ ወረርሽኝ የሆነውን ኮሮና ቫይረስን ለመቆጣጠር ኢትዮጵያ እያደረገች ባለችው ዝግጅት የምርመራ መሳሪያው ዛሬ መግባቱን ብሔራዊውን ምላሽ እያስተባበረ ያለው የኢትዮጵያ የማኅበረሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ኤባ አባተ በተለይ ለአሜሪካ ድምፅ ዛሬ ማብራሪያ ሲሰጡ ከቻይና የሚገቡ የኢትዮጵያ አየር መንገድ ተጓዦችን በተመለከተ ስላለው ጥንቃቄ ለኤደን ገረመው ነግረዋታል። የመጀመሪያው ማጠንተኛችን ያው ቦሌ አይሮፕላን ማረፊያ ላይ ያለው የቅድመ ጥንቃቄ ስራችን ነው። እሱን በተመለከተ በየጊዜው ያሉትን ሁኔታዎችን ታሳቢ እያደረግን እያጠናከርን የመጣ ነው። አሁን ከቻይና የሚመጣ ማንኛውም መንገደኛ በሶስት ዘርፍ የሙቀት ልየታው የተደረገ ነው ያለው የመጀመሪያው ቀጥታ ገናት አይሮፕላን እንደወረደ ማንኛውም ተሳፋሪ ማስክ አድርጎ መውረድ ይኖርበታል። እሱን ብቻም ሳይሆን እንደወረደ የሙቀት ልኬት ይደረግለታል። እሱን ካለፉ በኋላ በቀጥታ ለብቻቸው የቻይና መንገደኞች የሚስተናገዱበት ሌን ተዘጋጅቷል። ከዛ ከኢሚግሬሽን ካውንተር ውስጥ እስከሚደርሱ ድረስ ሶስት የሙቀት ልየታዎች ውስጥ ማለፍ ይኖርባቸዋል ማለት ነው። ሌሎች ስራዎችን በተለይ የአየር መንገዱ ብዙ አካላትን የሚያስተናግድ ነው። የአየር መንገዱ ስታፎች አሉ፣ የኢሚግሬሽን ስራ ስታፎች አሉ፣ የሴኩሪቲ ሰራተኞች አሉ፣ የኦፕሬሽን ስታፎች አሉ። እነሱን ማዕከል ያደረጉ ደግሞ የቅድመ ጥንቃቄ ስልጠናዎችንም እያካሄድ ያለ ነው። አሁን ደግሞ ከደብሊው ኤች ኦ የመጡ ኤክስፐርቶች ባለሙያዎች አጠቃላይ በአየር መንገዱ የሚካሄደውን የክሪው ወይም ደግሞ የአየር መንገዱ ሰራተኞች በተለይ ከአሮፕላን ጋር የሚበሩትን ታሳቢ ያደረገ ለየት ያሉ ስልጠናዎች እና ከሁሉ በላይ ደግሞ አጠቃላይ የስክሪኒንግ ሲስተሙ የልየታው ሲስተም ዓለም አቀፍ ስታንዳርዶን በተመለከተ መሆኑን የሚያጠና እንዲሁም ደግሞ ስባት የሚሰጥ ቲምም ገብቶ እየሰራ ነው ያለው። ይሄ እንግዲህ ብቸኛ አይደለም። ሬዲዋ ላይም የባቡር ኮሪደራችንን ታሳቢ ባደረገ መንገድ ልየታውን ጀምረናል። እንዲሁም በየብስ ደግሞ ወደ ሀያ ሰባት አካባቢ የሚሆኑ ቦርደሮቻችን ላይም ስራዎችን እየሰራን ነው። ይሄ እንግዲህ አጠቃላይ ከልየታ ጋር በመግቢያ በሮቻችን የሚሰራው ነው የሚሆነው። ሌላው ግን ተጠርጣሪ በሚመጣበት ወቅት ደግሞ የምናቆያቸው ሴንተሮች ላይም እሱንም እያጠናከ ነበርም ያለ ነው። ከዚህ በፊት አንድ ሴንተር ብቻ ነበርም ያለን ቦሌ ጨፋ። ነገር ግን ከዚህ በላይ እንኳን ችግር ቢመጣም በሚል ትልልቅ ችግሮችን ታሳቢ አድርገን ነው ስራዎች የተሰሩ ያሉት። ለዛም አንድ ሌላ ማዕከል አሁን አራት ኪሎ ላይ እንዲሁም በተጨማሪ ደግሞ ኤካ ኮተቤ ሆስፒታል ገና ቅርብ ጊዜ የተጀመረው ሆስፒታልም ስለሆነ በቂ ስፔስ ስላለው እሱንም ልክ እንዳንድ አይሶሌሽን ሴንተር የማደራጀት ስራ እየሄደን ያለው ከፍተኛ ደግሞ የሕክምና ጽኖ ትኩረት የሚፈልጉ ህሙማን ደግሞ ይመጡ በቅዱስ ጴጥሮስ የተዘጋጀ ማዕከል አለ። ዶክተር ኤባ አባተ አሁን ላይ አምስት ኢትዮጵያውያንና አንድ የቻይና ዜጋ በኮሮና ቫይረስ ተጠርጥረው በማቆያ ውስጥ እንዳሉ ገልጸዋል። በሌላ በኩል ኢትዮጵያ የኮሮና ቫይረስ ምርመራ ለማድረግ አስፈላጊ የሆነውን የኬሚካል ቅንብር በማግኘቷ ከነገ በኋላ በሚኖሩት ቀናቶች ጀምሮ የቤተ ሙከራ ምርመራውን አገር ውስጥ ማካሄድ እንደሚቻልም አስታውቀዋል። ከልየታ አንጻር አሁን እስካሁን ወደ ሀያ ዘጠኝ የሚሆኑ ጭንጭምታዎችን ከማህበረሰቡም ከተቋሞቻችን ያገኘንበት ሁኔታ ነው ያለው። እንግዲህ ደብሌች ባስቀመጠው መስፈርት መሰረት ወደ አስራ አራት የሚሆኑት ናቸው ለልየታ የሚያበቃ መስፈርት ያላቸው። ከዚህ በፊትም እንደገለጽ ነው እንግዲህ ስምንቱን መንገደኞች ለብቻ ቆይተናቸው የላብራቶሪ ውጤታቸውም ከተሰማ በኋላ ከልየታ ማዕከሉ አውጥተናቸዋል። አሁን ግን በአሁኑ ወቅት ስድስት የሚሆኑ በልየታ ማዕከላችን ውስጥ አሉ። አንደኛው ቻይናዊ ነው፣ አምስት እንግዲህ ይሄ በጥቅሉ እንግዲህ እየሄድንበት ያለው ነገር ነው። አስፈላጊውም ግብዓት ድጋፎችንም ከፓርትነርስ እያገኘን ያለንበት ሁኔታ ነው ያለው። ምርመራም አንጻር እንግዲህ እንደምናውቀው ይሄ ብቸኛ አዲስ ዝርያ ነው፣ ለየት ያለ ለብቻው የተቀመመ ኬሚካል ስለሚያስፈልገው እሱን ለማግኘት ብዙ ጥረቶች እየተደረጉ ነበረ። ትላንትና ላይ ከየዓለም ጤና ድርጅት ድጋፍ ተካክሎበት ከጀርመን የደረሰን ዛሬ ጠዋት ደግሞ ከኛ ጋር አብረው የሚሰሩ የቻይና ተቋማት ጋር ባለን ግንኙነት ከዛም የደረሱን ቴስት ኪቶች አሉት አሁን ሁሉ ነገር ፋይናላይዝ አድርገናል። ዛሬ የደረሱንም ቴስት ኪቶችን ታሳቢ አድርገን ከነገ ጀምሮ ራሳችንም እዚሁ ስክሪን የምናደርግበትም ሁኔታ በተመሳሳይ በቻይና ውሃን የሚገኙ ኢትዮጵያውያን ተማሪዎች በምን አይነት ሁኔታ እንደሚገኙ ለማጣራት ደውለን ነበር። እስካሁን ድረስ ምንም አይነት የተለየ ሁኔታ እንደሌለ ገልጸው፣ አሁንም ቢሆን መንግሥት ከቻይና አውጥቶ ማቆያ ውስጥ እንዲያስቀምጠን እየተማጸንን ነው ይላሉ። ዮሐንስ ዋረጋ። ይኸው አሁን ይኸው በፊቱ የምግብ ችግር ምናምን እያሳሰበን አይደለም። አሁን ትምህርት ቤቱም ለማቅረብ እየሞከረ ነው እንትን፣ አሁን ያለው በተማሪው ፋን ያለ ተማሪ ወደ ኢትዮጵያ መመለስ ነው የፈልገው ማለት ነው። የሞቶች ቁጥር እየጨመሩ በመሄዱ በዛ ስጋት ላይ ነው ተማሪው ማለት ነው። እኔ ደረጀ ደምስ ይባላለሁ። ውሃን ዩኒቨርሲቲ ኦፍ ቴክኖሎጂ ነው ማስተርስ ሁለተኛ ዓመት ተማሪ ነው። የቫይረሱ ስርጭት በጣም አስከፊ መሆኑ ይታወቃል። እስካሁን ቤት ውስጥ ነው ያለ ነው። ያው ወደ ኤምባሲው አቤቱታ ቀርቧል ከአንድም ብዙ ጊዜ አቅርበን ነበረ። እስካሁን ግን ምንም መፍትሄዎች እየታየን አይደለም። ይሄ ያው ከዚህ በፊት የነበረኝ ራሴ በሽታ ነበረብኝ። አሁን በቃ እቤት ውስጥ ነው በራሴ ትሪት እያደረኩ ያለሁት። ሳናገር ሕክምና ሄድ የሚሉኝ ነባራዊ ባለው ሁኔታ ግን ስራቸውና ስጋቱ ስላለብኝ ምክንያቱም እኔ ያለኝን በሽታ ለመታከም እጄ ሌላ በሽታ ሸሚት እንደመጣ ነው እየገባኝ ያለው እና በአጭሩ መንግስት እንደ ዜጋ ስቦንኛን እንደ ሌሎቹ ሀገሮች ከዚህ ወስዶ መጠለያ ቦታ እስከ አስራ አራት ቀን በተባለው የዓለም ጤና ድርጅት ባወጣው ህግ መሰረት እኛም ዛት ቆይተን ወደ ቤተሰባችን ና ወደ ምንፈልገው ቦታችን እንድንሰማራ ምንፈልገው። ዶክተር ኤባ አባተ በቻይና ውሀን ና ሁቤ ከተማ የሚኖሩ ተማሪዎች ወደ ኢትዮጵያ የሚመለሱበት ሁኔታ ቢመቻች አሁን ላይ ባለው ሁኔታ መቀበል ይቻል እንደሆነ ተጠይቀው ተከታዩን መልሰዋል። እንግዲህ እንደዚህ አይነት ውሳኔዎች ከመወሰናቸው በፊት ብዙ ነገር መታየት ያለባቸው ነገሮች ይኖራሉ። ከአቅም አንጻር ከሆነ ይህንን የማደራጀት የመስራት ስራ ማከናወን ነው ብዙም የሚከብድ አይደለም። ከዛ የሚመጡት ከውሀን ዋና ዋናው ኤፒሴንተር ሊሆን ይችላል ወይም ደግሞ በሽታው የተከሰተበት ወደ ስልሳ ፐርሰንት በላይ አሁን ያለው የበሽታ ሎድ ያለው ሁዋን እና ሁቤይ ፕሮቪንስ ላይ ነው ያለው። ስለዚህ ከነዚህ ከዛ የሚመጡ ጤነኞች ናቸው፣ ግን ለሁለት ሳምንት ቢያንስ ክትትል የሚያስፈልጋቸው ከማህበረሰቡ ቢያንስ ወጣ ባለመንገድ ተለይቶ የሚቀመጥበት ሁኔታ መዘጋጀት ይኖርበታል። ሌላም ዓለም ላይ እየተሰራ ያለው እሱ ነው። ያንን ከማድረግ አንጻር ብዙም ችግር ላይኖሮ ይችላል ግን ይሄ ብቻ ሳይሆን ብዙ ታሳቢ የሚደረጉ ነገሮች ሊኖሩ ይገባል። ዝግጅት ይፈልጋል። ሌሎች ነገሮችንም ነገር ግን ውሳኔው ራሱ በደንብ ሳይንቲፊክም በሆነ መንገድ ብዙ ነገሮችን ታሳቢ ተደርጎ መመዘን ይፈልጋል። ስለዚህ የመንግስት አካል ይህንን ውሳኔ የሚወስድ ከሆነ በእኛ በኩል ሊሰሩ የሚችሉ ነገሮችን እየሰራን ያለ ነው። አመሰግናለሁ። ኤደንንም ዶክተር ኤባንም ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። አሁን ከምሽቱ ሦስት ሰዓት ከአርባ አራት ደቂቃ ሆኗል። አዲስ አበባ ላይ በሀያ ሁለት በሀያ አምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየሰማችሁ ያላችሁት። በማህበራዊ ገጾቻችን ቪኦኤ አምሃሪክ ብላችሁ ታገኙናላችሁ። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ አለን። በአህዱ ራዲዮ 94.3 ላይ የምንገኛለን። በፌስቡክ ላይቭም እንዲሁ በቀጥታ ታገኙናላችሁ። ወደ ተከታዩ ዘገባችን እናልፋለን። በኦሮሚያ ክልል የተለያዩ ዞኖች ውስጥ የኩፍኝ ወረርሽኝ በመሰራጨቱ ቁጥሩ ከአምስት ሺህ በላይ ሰው መጋለጡን የክልሉ ጤና ቢሮ አስታውቋል። ሙክታር ጀማል ተጨማሪ አለው። በኦሮሚያ ክልል የተለያዩ ዞኖች ውስጥ የኩፍኝ ወረርሽኝ መታየቱን ተከትሎ ከአምስት ሺህ በላይ ሰዎች መጠቃታቸውን የኦሮሚያ ጤና ቢሮ ገልጿል። በወረርሽኝ ደረጃ የተቀሰቀሰውን የኩፍኝ በሽታ ለመከላከል የግንዛቤ መስጠትና ከፍተኛ የሕክምና ክትትሎችን የማድረግ ስራ እየተሰራ መሆኑን ነው በኦሮሚያ ጤና ቢሮ የማህበረሰብ ስጋት በሽታዎችና የጤና ምርምር ዳይሬክቶሬት ዳይሬክተር አቶ ገመቹ ሹሚ ለአሜሪካ ድምፅ የተናገሩት ከአሁን እንግዲህ እንደ ክልላችን በተለይ ከዚህ የሀያ ዓመት መጀመሪያ ጀምሮ ወደ አርባ የሚጠጉ ወረዳዎች ላይ ይሄ በሽታ አለ፣ በወረሽኝ መልክ ማለት ነው። እስካሁንም ያለፉት ሰባት ወራት ላይ ከአምስት ሺህ በላይ የሚጠጉ ታማሚዎች በሽታው እንዳለባቸው ተረጋግጦ በኢትዮጵያ የበሽታዎች መዘርዝር ውስጥ ኩፍኝ የሕብረተሰብ አደጋ ተብለው ከሚመዘገቡ በሽታዎች አንደኛው ነው። ነገር ግን ወደ ስድስት ወር በላይ መቆየቱና የተለያየ ቦታ በጣም እየተስፋፋ መሆኑም ነው እየተነገረ ያለው። ለምንድን ነው ይህን ያህል ትኩረት ያጣው? የሚሉም አሉ። በሽታ ከወሰድን እንደ ኦሮሚያ ብቻ እንደ ሀገርም ያለውና ምናልባት አሁን በሽታውን ትሬንድ የምናይ ከሆነ ከባለፉት አመታት፣ ዘንድሮ እንደ ሀገርም እንደ ክልልም ጀምሯል። ስለዚህ የተለያዩ ስራዎች ስንሰራ ነበር። ይህ በሽታ ኔቸሩ ትንሽ አሁን ያለው የአየር ንብረት እሱን የተፈሩለት ነው። በሽታው እንትን ለማለቱ እና አንድ ይሄ ነው፣ ሁለት እንደ ሀገር አቀፍ የሚሰጠው የዚህ የኩፍኝ በሽታ መከላከል የክትባት ዘመቻው ያ በመዘግየቱ እንዲሁም እንደ ክልልም የጠየቅናቸው ጤና ጥበቃን የጠየቅናቸው ድጋፎችም ነበሩ። በተለይ የዚህ የኩፍኝ ክትባት ዘመቻ ለመስጠት ማለት ነው እና እነሱ እነሱ ከመዘግየትም አንጻር ነው እንደዚህ ሊፋፋ የቻለው። አሁን በመጀመሪያ ዙር ወደ አስራ ሶስት ወረዳዎች እንደ ክልል ተመጣው የኩፍኝ የክትባት ዘመቻ እየተሰጠ ይገኛል ማለት ነው ባለፉት ስድስት ወራት በተለያዩ ከአርባ የሚበልጡ የኦሮሚያ ወረዳዎች ውስጥ መታየቱ የተነገረው የኩፍኝ ወረርሽኝ ለጤና ተቋማትም ከፍተኛ ማነቆና አስቸጋሪ ሆኖ መሰንበቱን ነው የጤና ተቋማት የሚናገሩት። የጤና ተቋማቱ ከተዘጋጀላቸው የታማሚዎች ክፍል በማለፍ ድንኳን ጥለውና ሌሎች መንገዶችንም በመጠቀም በሽተኞችን እየተቀበሉ እንደሆነም ነው የተገለጸው። እድሜ የጠገቡ የሻሸመኔ ሪፈራል ሆስፒታልም ቢሆን ከፍተኛ ችግር ውስጥ መኖሩን ነው የሆስፒታሉ ሐኪም የሆኑት ዶክተር በከር አብዱል ሀኪም ለአሜሪካ ድምፅ የገለጹት። ትክክለኛውን ብንነግርህ እነዚህን ፔሸንቶች መንከባከብ አልቻልም። ያስገባናቸውን ብቻ መጋዘን እንዳስገባናቸው ነው እየቆጠርን ያለ ነው። ምክንያቱም ባለሙያዎችን አዳርሶ ለነሱ ተፈላጊውን እንክብካቤ ሊሰጡ አልቻሉ። ሁለተኛ ደግሞ እነዚህ በሽተኞች ኦልረዲ ታመዋል። የታመመ በሽተኛ ደግሞ የተሻለ እንክብካቤ ነው የሚፈልገው። ቀጥታ ሲሚንቶ ላይ ነው እያስተኛ ናቸው የምንገኘው። ፍራሽ የለን፣ ብርድ ልብስ የለን። ይሄ ደግሞ ሌላ ስቃይ ጨምሮባቸዋል። ከዚህ ጋር ተያይዘው ደግሞ በዚህ በሽታ የተያዙ ሰዎች የሞት ቁጥራቸው እንዲጨምር አድርጎታል። ይሄ ነው እየተከሰተ ያለው እኛ ጋር። የኩፍኝ ወረርሽኝን ተከትሎ የተለያዩ ጤና ተቋማት መጨናነቅና ማስተናገድ አለመቻል ጨምሮም የሻሸመኔ ሪፈራል ሆስፒታል ያቀረበው ስሞታ ትክክል መሆኑን ነው የኦሮሚያ ጤና ቢሮ የሚገልጸው። ዳይሬክተሩ አቶ ገመቹ ሹሚ እንደገለጹት አሁን ችግሮችን ለመቅረፍ እየተሰራ ይገኛል። በጤና ጣቢያ ደረጃ ሊታከል የሚችሉ ህመምተኞች፣ እዛው ላይ በማከል ፍሰቱን ወይ ደግሞ ሎዱን ከሆስፒታል መቀነስ ይቻል እየሰራ ያለ ነው። እኛም እንግዲህ እንደው ሌላም የተለያዩ የ አቅርቦቶችን እየደገፍን ያለ ነው። በተለይ አሁን የመተኛ ቦታ እሱንም ተከትሎ የተለያዩ አልባሳት መድኃኒትና የተለያዩ ቁሳቁሶችን እጥረት ነበረበት፣ እንደ ሆስፒታሉ እኛም ከዚ ፊት ውስጥ ስንረዳ ነበረ፣ ለዞንም ለወረዳዎችም። ስለዚህ ያን ነገር አሁን እኛ ተገንዝበን እንደ ኦሮሚያ ጤና ቢሮ የተለያዩ የመድኃኒቶችን፣ እንዲሁም ፍራሽ፣ የተለያዩ የአልባሳትን በተለይ ለህመምተኞች የሚውሉትን እየደገፍን ያለ ነው። ይህ የኩፍኝ ወረርሽኝ በኦሮሚያ ብሔራዊ ክልላዊ መንግስት ብቻ ሳይሆን እንደ ሀገር እየታየ መሆኑን የገለጹት አቶ ገመቹ አሁን እንደ ኦሮሚያ ስድስት ዞኖች ተመርጠው ክትባት ሊሰጥበት መዘጋጀቱን የተናገሩት ለአሜሪካ ድምፅ ሙክታር ጀማል ነኝ። አመሰግናለሁ። ሙክታር፣ ወደ ተከታዩ የ ምሽቱ ዘገባ እናልፋለን። ሐዋሳ ከተማን ጨምሮ በስምንት ዞኖች ወረዳዎችና የከተማ አስተዳደሮች ቁጥራቸው ወደ አንድ ሚሊዮን ለሚሆን ሕፃናት የልጅነት ልምሻ ወይም የፖሊዮ ክትባት እየተሰጠ መሆኑን የደቡብ ክልል ጤና ቢሮ አስታውቋል። የክትባቱ ዘመቻ የተጀመረው የፖሊዮ ቫይረስ በአጎራባች ክልል ኦሮሚያ ውስጥ ሁለት ቦታዎች ላይ በመታየቱ መሆኑ ተገልጿል። በአጠቃላይ በሀገሪቱ ውስጥ ክትባቱ ከሚሰጥባቸው ሰባ አራት ወረዳዎች ሐምሳ አራቱ በደቡብ ክልል ውስጥ እንደሚገኙ ተነግሯል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። በደቡብ ክልል ጤና ቢሮ የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና ስረት ባለቤት አቶ እንዳሻ ሽብሮ እንዳሉት የአዋሳ ከተማን ጨምሮ በስዳማ፣ በጉራጌ፣ በስልጤ፣ ሀላባና ገዲዮ እንዲሁም በሌሎች አካባቢዎች ከጥር 25 2012 ዓ.ም ትምህርት አንስቶ እድሜያቸው ከአምስት በታች ለሆኑ ጨቅላ ሕጻናት የልጅነት ልምሻ ክትባት እየተሰጠ ይገኛል። አቶ እንዳሻው ወደ አንድ ሚሊዮን ለሚጠጉ ሕጻናት ክትባቱ ቤት ለቤት እየተሰጠ ነው ብለዋል። በመጀመሪያ ዙር ላይ የተከተቡት አምስት መዋቅሮችን ጨምሮ አሁን ሶስት ተጨምሯል። በፊት በፊት እንደተገለጸው ወደ ሲራሮ አካባቢ ተገኝተው ነበር ከይዞ አሁን ላይ ደግሞ አዳሚ ቱሉን የሚያዋስኑት የእኛ ሶስት ዞኖች ተጨምረው ክትባቱ እየተሰጠ ነው እንግዲህ በአጠቃላይ ወደ 941 ሺህ 107 ህጻናትን ለመከተብ አቅደን ከአጋሮች ጋር በተቀናጀ መልኩ ስራውን እየሰራ ነው ያለ ነው። አንዳንዶች ጋር ለሁለተኛ ዙር የተሰጠ ነው፣ አንዳንዶች ጋር ለመጀመሪያ ጊዜ የተሰጠ ነው። እና ለመጀመሪያ ጊዜ የተሰጣቸው ና ሁለተኛ ዙር የሚከትቡት አንድ ላይ ስብሰባዎችን አድርገን ነበር። ምናልባት በመጀመሪያ ዙር ያሉት ማነቆዎች ምንድን ናቸው፣ ጠንካራ ጎኖቻችን ምንድን ናቸው የሚለውን በሀላባ ና ዲላ ከተማ ላይ ስልጠና አዘጋጅተን ከዛ ያለውን ኤክስፔሪየንስ ወስደው ነው ወደ ክትባት የገቡትና በተለይ በመጀመሪያ ዙር ላይ ከቅዝቃዜ ሰንሰለት ጋር ተያዙ የተወሰኑ ውስነቶች ነበሩ። ከቫክሲን ኬሪየር ክትባት የምንወስዱበት ሳጥን እጥረት ነበረ። አንዳንድ የክትባት ቅስቀሳ ላይ ውስነት ያየንባቸው ወረዳዎችን ወስደን ከእነዛ ልምድ ውስደን ወደ ስልጠና እንዲሄዱ ተደርጓል ማለት ነው። ስለዚህ አንድ አዲስ የተጨመሩት አዋሳ ከተማ ተጨምረዋል። ስልጤ ላይ ሰባት ወረዳዎች ተጨምረዋል። ጉራጌ ዞን ላይ ደግሞ የማረቆ ወረዳን ጨምሮ ሁሉም ክትባት እየተደረገ ነውና በዚሁ ፔስ ከሄድን በዚሁ ፍጥነት ከሄድን መቶ ፐርሰንት ልንከትብ እንችላለን የሚለው ነው። ክትባቱን ለመስጠት ምክንያት የሆነው የልጅነት ልምሻ ወይም የፖሊዮ ቫይረስ በአጎራባች ክልል ኦሮሚያ ምዕራብ አርሲ ዞን ሲራሮና አዳሚ ቱሉ መታየቱ ሲሆን በአጠቃላይ በሀገሪቱ ክትባቱ ከሚሰጥባቸው ሰባ አራት ወረዳዎች ሀምሳ አራቱ በደቡብ ክልል ውስጥ የሚገኙ መሆናቸውን ተናግሯል። መነሻው ምንድን ነው? የቫክሲን ድሪቭን ፖሊዮ ቫይረስ የሚባል ሁለት ቦታዎች ላይ ተገኘ። አንዱ እንዳልኳችሁ ሲራሮ ላይ ነው። ሲራሮ አምስት የሚሆኑ የኛን ዞኖች ያዋስናል። ሁለተኛ ደግሞ አዳሜ ቱሉ ላይ እንደዚህ አይነት ምልክቶች ታይተዋል። ስለዚህ አዳሜ ቱሉ ሊያዋስኑ የሚችሉት የኛ ዞኖች ጉራጌና ስልጤ አካባቢ ናቸው። ስለዚህ ኦልሞስት እንደ ሀገር ከሚከተቡ ሰባ አራት ወረዳ ውስጥ ሀምሳ አራቱ የሚከተቡት በደቡብ ክልል ስጥ ናቸው ማለት ነው። ስለዚህ እነዚህ የተጠቀሱት የኦሮሚያ ወረዳዎች አብዛኞቹ የሚያዋስኑት የደቡብ ዞኖችን ስለሆነ ኦሮሚያ ከሚከተበው በላይ የደቡብ ክልል ለሚከተቡት ህጻናት ብዙ ናቸው ማለት ነው። ከአንድ ወር በፊት ለ176 ሺ ህጻናት ክትባቱ መሰጠቱ የሚታወስ ሲሆን በኦሮሚያ ክልል የታየው የልጅነት ልምሻ ወይም የፖሊዮ ቫይረስ ከታየበት ከስራራውና አዳሚቱሉ ወደ ደቡብ ክልል እንዳይዛመት እየተደረገ ነው ብለዋል። ቫይረሱን ስርጭቱ አልፎ እንዳይሄድ እነዚህን ከበን መከተብ አለብን በሚለው መሰረት እንግዲህ ሪንግ ቫክሲኔሽን ምንለው ነው። ሪንግ ቫክሲኔሽን ሲደረግ አብዛኞቹ የእኛ ዞኖች ናቸው የገቡት ማለት ነው። ስለዚህ በዚህ አጋጣሚ ይሄ ኦፖርቹኒቲ ነው፣ ጥሩ የሆነ መልካም አጋጣሚ ነው። ያንን መጠቀም መቻል አለብን ብዬ አስባለሁ። ሁለተኛ ደግሞ መደበኛ ክትባታችን ሁኔታ የምናይበት ነው። መደበኛ ክትባታችን ምን አይነት ሁኔታ ላይ ነው ያለው የሚለውን ብናይ ጥሩ ነው። ሶስተኛ ኦሮሚያ ላይ የተከሰተ እንጂ እኛ ጋር አይከሰትም ማለት አንችልም። የኦሮሚያና የእኛን የፖሊዮ ሽፋን ስናይ የአንድ ፐርሰንት ልዩነት ነው ያለው። ስለዚህ ምንም ጋራንት የለም እዚህ አይከሰትም ልንል አንችልምእና ና ስለ ቲም ወርክ ነው። በሽታ ደግሞ እንደምታውቁት ድንበር የለው። ኦሮሚያ ጋር በጣም በቅንጅት እየሰራ ነው ያለ። ልጃቸውን ሲያስከትቡ ያገኘናቸው የአዋሳ ከተማ ነዋሪ ወይዘሮ በአለም አለም ኃይለ ሚካኤል የበሽታውን ጉዳት ስለማውቅ ልጆችን እያስከተብኩ ነው ብለዋል። ትላንትና ልጅ ዘጠኝ ወር ለክትባት ወስጃት ነበር። እዚህ አካባቢ መንገድ ስላልወጣልን እኛ ቤታችን ሁለ ስለሚዘለል እዛ ጠየኳቸው እንዴት እንደሚሆንና እዛ እንድሰጣት ጠየቅኩኝ። እዛም እንደማይሰጥና ቤት ለቤት እንደሚሰጥ ነገሩኝ። በነገሩኝ መሰረት ለጎረቤቶቼ መጥቼ ሲመጡ እንድጠሩኝ ነግሬያቸው ጠርቶኝ ለልጆቼ ላሰጥ ነው የመጣሁት። ፖሌው ማለት ህጻናትን የሚያጠቃ አካል ጉዳተኛ የሚያደርግ በሽታ እንደሆነ አውቃለሁኝ። ለዛም ነው ልጆችን ላስከት በመጣውት። ለተከታታይ ሶስት ቀናት የተሰጠ ያለው የልጅነት ልምሻ ክትባት ዘመቻም ዛሬ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም፣ አመሰግናለሁ። ዮናታን፣ የተከበራችሁ አድማጮች፣ በአሁኑ ሰዓት የኤርትራ ፕሬዚደንት ኢሳያስ አፈወርቂ ለሀገራቸው ጋዜጠኞች መግለጫ እየሰጡ ናቸው። ብርሃነ በረኸ መግለጫውን እየተከታተለ ነው። አሉላ አሁን አናግሮት ነበር። አስመራ ላይ ሰላም እንደምናመሸ፣ ብርሃነ፣ እንዴት አመሽ? ቀደም ብለን በመግቢያውን እንደጠቀስ ነው የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ዛሬ ማምሻውን አስመራ ላይ ከሀገር ውስጥ ጋዜጠኞች ጋር ቃለ ምልልስ በማድረግ ላይ ናቸው። እኔ እናንተ አሁን በምንነጋገርበትም ሰዓት ቃለ ምልልሱ እየተካሄደ መሆኑን ነው የተረዳሁት። እስኪ እስካሁን ባደረጉት ቃለ ምልልስ ኢትዮጵያና በኤርትራ ግንኙነት፣ በቀጠናው የደህንነት ጉዳዮችም ሆነ ሌሎች በሀገር ውስጥ ያሉ አበይት ርዕሶች ላይ የቀረበላቸው ጥያቄና የሰጡት መልስ ካለ እስኪ ንገረን። የመጀመሪያ እንግዲህ ፕሬዚደንት ሲያስ አፈወርቂ በኤርትራ የማስታወቂያ ሚኒስትር የሚኒስትሩም ኃላፊ አቶ ጳውሎስ ነታ ላይ የቀረበላቸው ጥያቄ በኢትዮጵያና ኤርትራ መካከል የተጀመረው የሰላም ግንኙነት አንድ ዓመት ተኩል አስመዝግቧል። በዚህ አንድ ዓመት ተኩል ጊዜ ውስጥ ምን ደረጃ ላይ ያለው የሚል ጥያቄ ነበረ እና ፕሬዚደንት ሳያት ይህም ጥያቄ ሲመልሱት ባለፈው አንድ ዓመት ተኩል ትልቅ ነገሮች ባይሰራም እንደ አንድ የለውጡ መነሻ ግን ጥሩ ጅማሬ እንደሆነ ነው የተናገሩት። በኢትዮጵያና ኤርትራ መካከል ላለፈው ሰማንያ ዓመታት በተለያዩ ኢትዮጵያ ላይ በነበሩ ስርዓቶች ተደጋጋሚ ጦርነትና ግጭት ሲፈጠር እንደነበረ ጠቅሰው መነሻው ምንድን ነው የሚል አስተሳሰብ ላይ ደግሞ የውጭ ኃይሎች በዚህ አካባቢ ሰላም እንዲፈጠር ወይ ከሁለቱ ሀገሮች ተስማምተው እንዳይኖሩ እንቅፋት በመፍጠር ከተለያዩ ስርዓቶች ጋር ስምምነት በማድረግ ጉዳዩን እዚህ ደረጃ ላይ እንዳደረሱት በመጥቀስ ላለፉት ሀያ አመታትም በኤርትራና ኢትዮጵያ መካከል የተፈጠረው የድንበር ግጭትን ዋነኛ መነሻ ሀሳቡ ከዚህ የውጭ ኃይሎች ካሏቸው እና በዛ ነው፣ በሀያ አመቱ ወቅት ስልጣን ላይ የነበረው የህወሀት መንግስት የተፈጠረ ችግር እንደነበረ ነው የጠቀሱትና በሁለቱ መካከል በአንድ አመት ተኩል ውስጥ ያለውን የተጀመረውን የሰላም ግንኙነት ለመቀልበስ አሁንም በየጊዜው የተለያዩ ችግሮች የተፈጠሩ የተለያዩ አዳዲስ ምክንያቶች የተፈጠሩ ግንኙነት ለማደናቀፍ እየተሞከረ እንደሆነ ነው የጠቀሱት። ማን ነው የተጀመረውን የሰላም ጥረት ለመቀልበስ እነኝህን ችግሮች ይፈጥራል አሉ ያልከው ማን ነው ይህን ችግር ይፈጥራል የሚሉት? ፕሬዚዳንት ኢሳያስ አፈወርቄ። በፕሬዚዳንቱ አገላለጽ ላለፉት ሀያ ሰባት አመታት ኢትዮጵያ ምመራ የነበረው የህወሀት መንግስት አሁንም ድረስ ዶክተር አብይ ስልጣን ከመረከባቸው ሰአት ጀምረው በኢትዮጵያና ኤርትራ መካከል በአልጀርሱ ስምምነት መሰረት ድንበሩም እንደሚሰመር እና ሰላሙም መስተግበር እንዳለበት ብለው ቃል ከገቡበት ጊዜ ጀምሮ የህወሀት ድርጅት ይህንን ለማደናቅ እየሰራ እንደሆነ በመጥቀስ በኢትዮጵያና ኤርትራ መካከል የተጀመረውን ሰላምን ወደ ሌላ ደረጃ እንዳይቀጥል እንደ ትልቅ እንቅፋት እንደሆኑ ነው እና አሁን ደግሞ በተለይ ባድማ አካባቢ የህወሀት መንግስት አዳዲስ ሰዎችን ለእርሻና ለቤት መስሪያ እየሰጠ እንደሆነ ድንበሩ እንዳይሰመር እንደ ትልቅ እንቅፋት እየፈጠሩ እንደሆነና በአሁኑ ሰዓት ደግሞ በህወሀት መሪዎች እየተነገረ ያለው በኤርትራና የአብይ ስርዓት እና በኢሳያስ አፈወርቂ ስርዓት ተከበናል ለመጨፍለቅ እየተሰራ ነው የሚል አዲስ ስልት ይዘው ተነስተው እየሄዱ እንደሆነና ሁለቱ ሀገሮች የተጀመረውን የሰላም ግንኙነት ለማደናቀፍም በኢትዮጵያ ውስጥ የብሄርና ብሄረሰቦች ግጭት እንዲሁም በሃይማኖትና የተለያዩ ችግሮችን ከውጭ ሀይሎች ጋር በመተባበር እየሰሩ እንደሆነ ነው እና ስምምነቱም እንደተፈለገው ወደሚቀጥለው ደረጃ እንዳይሄድ እንደ ትልቅ እንቅፋት ሆነው የህወሀት መሪዎች እየሰሩ እንደሆነ ነው የገለጹት። መልካም ብርሃነ፣ እነኚህ የውጭ ያሏቸው ሀይሎች ማን እንደሆኑ የጠቀሱት ነገር አለ? በእስካሁኑ ቃለ ምልልሳቸው እስካሁን ምንም እገሌ ብለው የጠቀሱት ሀገርም ይሁን ቡድን የለም። ህወሀት ግን ብቻውን እያደረገው እንዳልሆነ በውጭዎች ግፊትና እርዳታ እያደረገው እንደሆነ እንጂ የውጭ ሀይሎች ያሏቸውን በእርግጥ እንዲ እንዲ ብለው እየጠቀሱት ለ መልካም ብርሃነ በኤርትራና በኢትዮጵያ መካከል የተጀመረውን የሰላም ግንኙነት ያለበትን ሁኔታ አስመልክቶ ይህን ይበሉ እንጂ በሀገር ውስጥ ጉዳዮችም ላይ የሚነሱ መሰረታዊ ጭብጦች ካሉ ቃለ ምልልሳቸው ከተገባደደ በኋላ በሚቀጥሉ ፕሮግራሞች ትዘግብልናለህ። ለአሁኑ ለጊዜው አመሰግናለሁ፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ፣ እግዚአብሔር ይስጥልኝ። መልካም ይሽት የተከበራችሁ አድማጮች የኢትዮጵያ መንግሥት ባለሥልጣናትና ስማቸው በቃለ ምልልሱ የተነሳ የሕወሓት መሪዎችን ምላሽ ይዘን በሌላ ዝግጅት እንመጣለን። በነገው ምሽት ደግሞ የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳን እናቀርብላችኋለን። ለጥያቄዎቻቸው የሰጧችሁን መልስ እናሰማለን። በእኔ በኩል ለዛሬ በዚሁ እሰናበታለሁ። የትግርኛ ዝግጅት ይቀጥላል። አብራችሁን ስለ ቆያችሁ አመሰግናለሁ። ጤና ይስጥልኝ